የዓለም እግር ኳስ ፌዴሬሽን ማህበር ፊፋ በዓለም እግር ኳስ የሚወዳደሩ ሀገራት ወይም ቡድናትን ቁጥር ከ32 ወደ 48 ከፍ ለማድረግ ወስኗል። ውሳኔውን ገቢራ የሚያደርገው ከ10 ዓመት በኋላ እንደ ጎርጎሪያኑ አቆጣጠር በ2026 እንደሆነም አስታውቋል። ይህን ውሳኔ ብዙ ሀገራት ደግፈውታል፣ የዛኑ ያክል ቅር ያላቸው እና ጨርሶ የተቃወሙትም አሉ። ምንድን ነው ይሄ ውሳኔ? እስቲ ለአፍሪካ ከዛን ጀምርና፣ ምንድን ነው መልእክቱ? እንግዲህ አፍሪካ በፊፋ ፕሬዚደንታዊ ምርጫ ላይ ያላት ድምፅ ከፍ ያለ ነው። ከዓለም ላይ ካሉት ትልቆቹ ኮንስቲትዌንሲዎች አንዱ አንዱ ነው እና በዚህ ምክንያት የአዲሱ የፊፋ ፕሬዚደንት ጂያን ኢንፋንቲኖ የእስያንና የአፍሪካ ሀገራትን ድምፅ ከመፈለግም የገቡት ቃል ነበር። ይሄ እንግዲህ የምርጫ ዘመቻ ላይ የሚገባ የሚገባ ቃል ነው። ያንንም ቃላቸውን አሁን እንግዲህ ሊፈጽሙ ከሁለት ሺህ ሀያ ስድስት ጀምሮ ይሄ ውሳኔ ተወስኗል። ለትንንሾቹ ሀገሮች ሌላ ተጨማሪ ዓለም ዋንጫ የመሳተፍ ኮታ ስለሚያስገኝ በተለይ እንደ አፍሪካ ላሉት ትልቅ ነገር ነው። ተጨማሪ ኮታ ስለሚገኝ ሌሎች የዓለም ዋንጫ ላይ የመሳተፍ እድል ያላገኙ ሀገሮች እድሉን ያገኛሉ። ትልልቆቹ ሀገሮች ግን በዚህ መልኩ አይደለም የሚመለከቱት። ትልልቆቹ ስል ከእግር ኳስ ደረጃቸው አንጻር ማለት ነው። በተለይ ይሄ የአውሮፓ የክለቦች ማህበር ኢሲኤ የተባለው ሁለት መቶ ሀያ አምስት ክለቦችን በአባልነት ያቀፈ ማህበር ይሄንን ሊቀበለው አይችልም። ምክንያቱም ተጫዋቾች ላይ ጫና እንዳይበዛ ካለው ስጋት አርባ ስምንት ቡድኖች ሲሆኑ የውድድሩም ጊዜ ስለሚራዘም እንዲህ አይነት ስጋት ስላላቸው ሊቀበሉት አይችሉም። ግን በእግር ኳስ ደረጃቸው ዝቅ ላሉ ሀገራት ትልቅ ነገር ነው። ይሄ እንዳልከው በተለይ የእስያ ሀገራት በደስታ ነው የተቀበሉት። ከቻይና እስከ ኒውዚላንድ የሚገኙ ሀገራት የስፖርት ባለስልጣናት፣ የእግር ኳስ ባለስልጣናት የፊፋን ውሳኔ አድንቀው ደግፈውታል። ይሁንና አውሮፓውያን ቅር ብሏቸዋል። ምን ይሆን ምክንያቱ? በእርግጥ በተጫዋቾቻቸው ላይ የሚደርሰው ጫና የማጣሪያው ምናልባት እስከ ዛሬ ከሚታወቀው ሌላ 16 ተጨማሪ ቡድን ስለሚኖር ያንን ያራዝምብናል ማለት ነው፣ ወይስ ሌላ ጥቅም ይቀርብናል ይሆን? የዓለም ዋንጫ አይነት ውድድር የሚደረገው በአውሮፓውያኑ በጋ ወይም በሰመር ወቅት ነው እንደሚታወቀው፣ ይሄ ሰዓት ደግሞ ለአውሮፓ ክለቦች ተጫዋቾቻቸውን የሚያሳርፉበት ወይም የኦፍ ሲዝን ውድድር የሌለበት ወቅት ነው። ስለዚህ በዛ ሰዓት ላይ አርፈውላቸው ባትሪያቸውን ቻርጅ አድርገው እንዲመለሱ በቂ እረፍት እንዲያገኙ ማስቻል ለሚቀጥለው የውድድር ዘመን በጣም ጠቃሚ ነው። ስለዚህ እንዲህ አይነት ውድድሮች በበዙ ቁጥር ተጫዋቾቻቸው ላይ የሚያሳድረው ጫና አለ። አሁን ግን አስራ ስድስት ብሔራዊ ቡድን ስንጨምር ግን ተጨማሪ በእነዚህ ክለቦች ውስጥ የታቀፉ ሌሎች ተጫዋቾችም ይኸው የለማረፍ እድል ይገጥማቸዋል ማለት ነው እና ይሄንን እነዚህ ትልልቆቹ ፕሮፌሽናል ክለቦች እንዲሁ እንደ ነገሩ አይቶ የሚያልፉት ነገር አይደለም ይሄ ግልጽ ነው እና ወደ አንድ ሺ አንድ መቶ አራት ተጫዋቾች ናቸው እንግዲህ በዚህ በሁለት ሺ ሀያ ስድስቱ የዓለም ዋንጫ ላይ የሚሳተፉት በዚህ እረፍት ሰዓት ላይ ማለት ነው ሁሉም በአውሮፓ ባይጫወቱ እንኳን ጥሩ ደረጃ ላይ ያሉ ተጫዋቾች በአውሮፓ እንደሚጫወቱ ይታወቃል። እና ተጽዕኖ፣ አሉታዊ ተጽዕኖ ከፍ ያለ ስለሆነ ነው የሚመስሉ። ምናልባት ተጫዋቾች ደከሙ ወይም በደንብ አልተጫወቱም ማለት ደግሞ ገቢ ቀነሰም ማለት ነው። ምክንያቱም እግር ኳስ ይሁን ሌላው ስፖርት በአሁኑ ጊዜ እንደ ሸቀጥ ከፍተኛ የገቢ ምንጭ እየሆነም ስለሆነ ሊሆን ይችላል። የነ ብራዚል የእነ አርጀንቲና፣ በአጠቃላይ የደቡብ አሜሪካዎች አቋምስ እንዴት ነው የሚታየው አ የእነሱ ላቲን አሜሪካ የዓለም ዋንጫ ማጣሪያ ላይ የሚያልፉት ቡድኖች በአህጉሪቱ ከፍ ያለ እግር ኳስ ደረጃ ያላቸው ለመገመት ቀላል የሆኑ ሀገራት ናቸው እና እዚህ ላይ ተጨማሪ ኮታ ሰጥሃቸው ማለት ሌሎቹ የማለፍ እድላቸው የበለጠ ይሰፋላቸዋል፣ እንጂ እነዚህ ትልልቆቹን ተጽዕኖ ፈጣሪ ሀገራትን የእነሱን ጥቅም የሚነካ አይደለም። ብራዚል ከዓለም ዋንጫ ትቀራለች የሚል ግምት የለም። አርጀንቲናም ትቀራለች የሚል ግምት የለም፣ እና ማጣሪያውም አይከብዳቸውም። በማጣሪያው ላይ ትንሽ መደነቃቀፍ ቢፈጥሩ እንኳን ወደ መጨረሻ ላይ በቀላሉ እያለፉ ሲወዳደሩ ነው የተመለከተ። በጣም አመሰግናለሁ። መንሱር አብዱልጋኒ ለሰጠህን አስተያየት እንደተለመደው በጣም አመሰግናለሁ እኔም።